ለአመታት ኑሯቸውን በአዲስ አበባ ከተማ አድርገዋል። በኢትዮ ኤርትራ ጦርነት ወቅትም ሆነ ከዚያ በኋላ የነበረውን ውጣ ውረድ ሁሉ እንደሚያስታውሱም ይናገራሉም። ዶክተር አብይ ወደ ስልጣን ከመጡ በኋላ በኢትዮጵያና ኤርትራ መንግስታት መካከል ሰላም ለማውረድ ሲደረጉ የነበሩትን እንቅስቃሴዎች በንቃት ሲከታተሉ እንደነበረም ያትታሉ። ኤርትራዊው አቶ የማነ ተከስተ እርሳቸው እንደሚሉት በእርግጥ የኖቤል ሽልማቱ ለጠቅላይ ሚኒስትር አብይ መሰጠቱ ከእርሳቸው አልፎ በጦርነት ለሚታወቁቱ የምስራቅ አፍሪካ ሀገራት በሙሉ ደስ እንደሚሆን እምነታቸው መሆኑን ነው። ሁላችንም እኛ ብቻ አይደለንም፣ ኤርትራዊያ ብቻ አይደለም፣ ኢትዮጵያዊ በሙሉ አጠቃላይ አለም ሙሉ ደስተኛ እንደሚሆን እርግጠኛ ነኝ። ምንድን ነው ሁሌ አነጋገርህ ጦርነት ነው፣ አነጋገርህ ሌላ ችግር ነው። ይሄ ደግሞ ኤርትራዊ ነው ይሄ ደግሞ እንደዚህ ነው ይሄ ደግሞ ትግሬ ነው ይሄ ደግሞ አማራ እየተባለ ስ ስንት ጊዜ ሲወራበት የነበረ ና ወደ አንድ ነገር ወደ ሰላም ስትመጣ ሁሉንም የሚያሰስት ጉዳይ መሆኑ ደስ ይላል። ኢትዮጵያ ና ኤርትራ ወደ ጦርነት ገብቶ በነበረበት ወቅት በኢትዮጵያ መንግስት ንብረታቸው ተወርሶባቸው እንደነበር የሚናገሩት አቶ ቢንያም ብርሃን የተባሉ ሌላው ኤርትራዊ ደግሞ የሁለቱ ሀገራት ወደ ሰላም መምጣትና አዲስ ግንኙነት መጀመር በተጨባጭ ለውጥ አልታየም ባይናቸውም አቶ ቢኒያም የተወረሰባቸውን ንብረት ለማስመለስ ተደጋጋሚ ጥረት ቢያደርጉም መፍትሄ አለማግኘታቸውን በምሬት ይናገራሉ። የታለ ለውጥ መቼ ተፈጸመ? ምንም የለም። ምንም የተደረገ ነገር የለም። አሁን ኢምባሲ ጌና ኮሚቴ የሚመጡ ሰዎች ስላሉ ጠብቀ መመልከት ያስገባት ተብ አስገብቻ አስገድቻ ያለው ማኪና እስከአይነ ክነት ተሳቢው እስካሁን ቆመን ያለው ሽግግር ማኪና ብላቸው አልሰጥም እያሉኝ ነው። ዶክተር አብይ በኢትዮጵያና በኤርትራ መንግስታት መካከል ሰላም ስለወረደ የኖቤል ሽልማት ተሸለሙ በሚለው ሀሳብ እንደማይስማሙ የተናገሩት ደግሞ በእንግሊዝ ሎንደን የሚኖሩት የኤርትራውያን ሰብአዊ መብት ተሟጋቿ ሰላም ኪዳን ናቸው። ጠቅላይ ሚኒስትሩ በኢትዮጵያ እና በሌሎች ጎረቤት ሀገራት ላከናውኗቸው የለውጥና የሰላም ተግባራት ሽልማቱ ቢገባቸውም ከኤርትራ ጋር በተያያዘ ግን ባልመጣ ለውጥ አላምንበትም ብለዋል። አብዛኛው ጥሩ ጅማሬ ያለበት ስለሆነ ኢትዮጵያ ውስጥ እየሆነ ያለው ለውጥ ሂደት፣ የሚዲያ ነጻነት፣ የፖለቲካ ምህዳር ማስፋት የመሳሰሉት ነገሮች የሚደነቁ እንዲሁም ቢሸለሙን ጥሩ ነው እሳ የሚያስብሉ ነገሮች ናቸው። ከኤርትራ ጋር አለ የሚባለው ሰላም ግን አሳሳቢ ነው። ምክንያቱም በመሬቱ ላይ ያው ለህዝብ ለውጥ ያመጣ ሰላም አለ ወይ? በተለይ ደግሞ እኔ እንደ ኤርትራዊት መጠን የኤርትራውያን ጉዳይ ነው የሚገባኝም በደንብ አውቀውም። ኤርትራ ውስጥ ሰላም ስለመጣ የተቀየረ ነገር ባለመኖሩ ሰላም አለ ወይ የሚለውን ጥያቄ ያመጣል ብዬ አስባለሁኝ። የሰብአዊ መብት ተሟጋቿ ሰላም ኪዳነ ጠቅላይ ሚኒስትር አብይ የኤርትራው ፕሬዚዳንት ኢሳይያስ አፍ ወርቂን ስም ደጋግሞ መጥራታቸው ፕሬዚዳንቱ በኤርትራውያን ላይ እያደረሱ ነው ላሉት አፈና እውቅና እንደ መስጠት ነው ባይ ናቸው። ለእኛ ለኤርትራውያን እኮ የፕራይም ሚኒስተር አቢ አህመድ ኢሳያስ አፍ ወርቂን ስም መጥራቱ ለእኛ ጥቃት ነው። ምክንያቱም የበዳያችንን ስም ነው ደጋግሞ ይጠራልን ያለው። ስለዚህ እኛ ኤርትራውያን ፕራይም ሚኒስተር አቢ አህመድ ከ ዲክቴተሪ ሳያሳፍ ፈወቂ ጋር የቀረበ ግንኙነት ማድረጉን እኛ እንደ ፖዘቲቭ ነገር እንድናየው መጠበቅ የለበትም። እንደውም ከበዳያችን ጋር ረጋጫችን ጋር ተቃቅፎ ፎቶ ሲነሳ እንደ ጥሩ ሰው እንደውም ኢሱ እየተባለ እንደ ማሞካሸትም ሲደረግ ይሄ ከአንድ ስለ ሰብዓዊ መብት ቆረቆራለው ሀገሬው ስለነበረው በደል ለውጥ አመጣለው ከሚል ሰው እርግጥ የሚጠበቅም ነገርም አይደለም። በኖቤል ሽልማቱ በምስራቅ አፍሪካ ቀጠናዊ የሰላምና ሌሎች የጋራ ጉዳዮች መጎልበት አስተዋጽኦ እንደሚኖረው በጀርመን የኤርትራ ኤምባሲ አስታውቋል። በኤምባሲው የፐብሊክ ዲፕሎማሲ ና ሚዲያ ኃላፊው አቶ ተክሎ ለባሲ እንዳሉት ሽልማቱ የምስራቅ አፍሪካ ሀገራት በጋራ የወሰዱት ነው። ጠቅላይ ሚኒስትር ዶክተር አብይ የኖቤል ተሸላሚ ሆነው ይህንን ሽልማቱን የተበረከተላቸው መጀመሪያ ለዶክተር አብይ እንኳን ደስ አሎት ለማለት ወዳለሁ ለኢትዮጵያ ህዝብም እንደሱም በተጨማሪም ለኤርትራ ህዝብ ለክቡር ፕሬዚደንት ኢሳያስ አፈወርቂን ጠቅሰው እንደገለጹት ለሁሉም ለሆርን ኦፍ አፍሪካ አገሮች ለምስራቅ አፍሪካ አገሮች ለሁላችንም የተሰጠ ሽልማት ስለሆነ በዚህ ደረጃ ነገሩን ነው ማየው። በኢትዮጵያና ና በኤርትራ መንግስታት መካከል ተጀምሮ በመሀል እንደቆመ የሚነገርለት የየብስ ግንኙነትን ጨምሮ ሌሎች ቅሬታ የሚቀርብባቸውን ጉዳዮች ለመፍታት የአስመራ አዋጅ ተብሎ የሚታወቀውን የኤርትራና የኢትዮጵያ መንግስታትን ስምምነት ትኩረት ሰጥቶ መተግበር ተገቢ መሆኑንም አቶ ተክሉ አጽንኦት ሰጥተዋል። በኤርትራና በኢትዮጵያ መካከል የተጀመረው የሂደት የሰላም ሂደት ሂደት መሆኑን መረሳት የለበትም። በሱ ደረጃ ግን የአስመራ አዋጅ ተብሎ በሚታወቀው ስምምነት መሰረት ሰላሙን ዋስትና ለመስጠትና መተባበርን ለማበልጸግ በሁለቱም ሀገሮች በሁለቱም ፕሬዚደንቶች የሚካሄደውን ስራ አተኩሮ ብንሰጠው ግን አሁን ልክ እንደ ዶክተር አብይ እንደገለጡት የተገኘው ውጤት ቀለል ጠቅላይ ሚኒስትር አብይ አህመድ የዓለም የሰላም ኖቤል ሽልማታቸውን ከተቀበሉ በኋላ ዛሬ ወደ ሀገር ሲመለሱ የሞቀ አቀባበል ተደርጎላቸዋል።